በኢትዮጵያ በ300 ወረዳዎች በህፃናት በእናቶችና በቤተሰብ ጤንነት ዙሪያ ሲከናወን የቆየ መርሃ ግብር ከ37 ሚሊዮን ለሚሆን ህዝብ አገልግሎት እንዳበረከተ ተመልክቷል። በወረዳዎቹ በቤተሰብ ጤንነት በኩል ከፍተኛ ውጤት ማስመዝገቡም ታውቋል። ለመርሃ ግብሩ ማስፈጸሚያ ከዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት 110 ሚሊዮን ዶላር ወጪ ሆኗል። መለስካቸው አምሃ ነው ዝርዝሩን የላከው። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ በሂልተን ሆቴል የመርሃ ግብሩ ማጠናቀቂያ በዓል ላይ ያሰራጨው የጽሑፍ ጋዜጣዊ መግለጫ እንዳመለከተው ከዛሬ ስምንት ዓመት በፊት በሐምሌ ወር ይህ መርሃ ግብር በስራ ላይ ከዋለበት ጊዜ ጀምሮ በሶስት መቶ የኢትዮጵያ ወረዳዎች ከፍ ያለ ውጤት ተመዝግቧል። የተቀናጀ የቤተሰብ መርሃ ግብር በእንግሊዝኛ አጠራሩ ኢንቴግሬትድ ፋሚሊ ሄልስ ፕሮግራም በሥራ በዋለባቸው በእነዚህ ሦስት መቶ ወረዳዎች ውስጥ ተገኝተዋል የተባሉ ለውጦችን የሚዘረዝረው ይህ መግለጫ የወሊድ መከላከያ የሚወስዱ ሴቶች ቁጥር ከ27 በመቶ ወደ 56 በመቶ ማደጉን ይገልጻል። በተጨማሪም የእናቶችና የጨቅላ ሕፃናት ጤንነት ተሻሽሯል። የሕፃናትን ጤንነት የስነ ምግብን፣ የኤች አይ ቪ ኤድስንና የወባ መከላከልና ሕክምና እንደተመለከተ በአብዛኛው አውንታዊ ውጤት ተገኝቷል ይላል መግለጫው። ይህ ውጤት የተገኘውም በኢትዮጵያ መንግሥትና በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይንም ዩኤስ አይዲ የጋራ ጥረት መሆኑንም ይናገራል። رامونا حمزاوي يدرجته مكتل دايركتور ين بتملكته بمراغبرو ما تناقك يا بالاي يمكتلون بلاو نبر The integrated family health program has been USAID's flagship family planning maternal and child health program since July 2008. It's working in 300 woredas ከሐምሌ ሁለት ሺ ጀምሮ የተቀናጀ የቤተሰብ ጤና መርሃ ግብር የቤተሰብ ምጣኔ የእናቶችና የህፃናት ጤንነት መርሃ ግብርን በተመለከተ የዩኤስአይዲ መለያ ነበር። ከ37 ሚሊዮን በላይ ለሚሆን ህዝብ በ300 ወረዳዎች እርዳታ እየሰጠ ይገኛል። ይህ ማለት ከመላው የኢትዮጵያ ህዝብ ከ37 በመቶ በላይ የሚሆነውን የኢትዮጵያ ህዝብ ማለት ነው። ይህ እጅግ አስደናቂ ነው። መርሃ ግብሩን ላለፉት ስምንት ዓመታት በስራ ላይ የዋሉት ፓስፋይንደር፣ ጆን ስኖ ኢንኮርፖሬትድ ከኢትዮጵያ መንግሥት ጋር በመተባበር ነበረ ለዚህ ተግባር ወጪ የተደረገው አንድ መቶ አስር ሚሊዮን የአሜሪካ ዶላር መሆኑ በመግለጫው ተመልክቷል። መርሃ ግብሩ ላለፉት ስምንት ዓመታት ያህል ያከናወነውን ሥራ በዝርዝር በሌላ ዝግጅት እንቃኘዋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ